ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። ኢትዮጵያ አዲስ ጠቅላይ ሚኒስትር ሾማለች። የጋቢና ጉዞ ተጀምሯል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ ዶክተር አብይ አህመድ በዛሬው ዕለት የኢትዮጵያ ጠቅላይ ሚኒስትር ሆነው ቃለ መሃላ ፈጽመዋል። ስራዬን ለመፈጸም ቃል ገባለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከተረከቡ በኋላ ባደረጉት ንግግር የዲሞክራሲያዊ ስርዓት ግንባታ የሀገሪቱ የጸጥታና የምጣኔ ሀብት የመሳሰሉ ጉዳዮች ላይ አትኩረዋል። የጠቅላይ ሚኒስትሩ ንግግር አስመልክቶ የተቃዋሚ ፓርቲዎች የሰጧቸውን አስተያየቶች ይዘናል። በቅድሚያ በሀገር ውስጥ ከሚንቀሳቀሱት መያድና ኦፌኮንስማ ኢህአዴግ ዲሞክራሲያዊ ስርዓትን እየገነባ እንደሆነ አለበት ንግግር ውስጥ እኛ ደግሞ ኢህአዴግ ዲሞክራሲያዊ ስርዓትም ሆነ ሀቀኛ ፌዴራላዊ ስርአትን ለመፍጠር አልተሳካለትም በምንለው ኢትዮጵያ ውስጥ ያለውን ችግር ኢህአዴግ ብቻውን ይፈታል ብዬ አልገምትም። በውጭ ሀገር የሚኖሩ ኢትዮጵያውያንንና ድርጅቶችንም አስመልክቶ የእርቅ ጥሪ አቅርበዋል። እነሱስ ምን ይላሉ? እድል ልንሰጠው ይገባል። ቆራትነት ይጠይቃል፣ መስዋዕትነት ይጠይቃል። ለዚህ የተዘጋጀ ይመስላል። ትልቁ ነገር ተግባር ስለሆነ በተግባር ወደፊት የምናየው ይሆናል። ወደ ተለያዩ አካባቢዎች ደግሞ ስልክ ደውለን ዜጎች የሰጧቸውን አስተያየቶች አካተናል። ከሀረማያ ዩኒቨርሲቲ ነው። አሁን ራሱ ልጆች በቴሌቪዥን እያዩ አሁን የጨውት እሱ ነው ዶክተር አብይ ስረክብ ከኃይለማርያም ደሳለኝ ለእኛ ለተማሪዎችም ለወጣቶችም ስርዓቶች በዚህ ሀገር የበዙበት ታይም እና ዶክተር አብይን ማግኘታችን በጣም ደስ ብሎናል። በቃ አዲሱ ሲመረጥ ደስ ይላል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ቀዳሚው ዜናችን የጠቅላይ ሚኒስትርን መመረጥ አስመልክቶ ነው። ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር እንዲሆኑ አጽድቆ አዲሱ መራሄ መንግስት ቃለ መሐላ ፈጽመዋል። ዶክተር አብይ ኢህአዲግ ወደ ስልጣን ከዘለቀ ወዲህ አራተኛው የፓርቲው ጠቅላይ ሚኒስትር መሆናቸው ነው። አዲስ አበባ የሚገኘው የአሜሪካ ኤምባሲ ስነስርአቱን ከሰላማዊ የስልጣን ሽግግር ሲል አድናቆቱን ገልጿል። በህገወጥ ፍልሰት ላይ ለሁለተኛ ተከታታይ ቀን የትዊተር ዘመቻ እያደረጉ ያሉት ዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሀገራችን በፍልሰተኞቹ እየተሰረቀች ነው ብለው አማረዋል። ወደ 1100 የሚሆኑ ፍልሰተኞች ከማዕከላዊ አሜሪካ ደህንነትና ሁከትን እየሸሹ ጥገኝነት ፍለጋ ወደ ሀገራችን ይጎርፋሉ ብለዋል። ሜክሲኮ ግዙፉ ሲሉ የጠሩትን የፍልሰተኞች ጉዞ የማቆም ሙሉ ኃይል እንዳላት የጠቆሙት ሚስተር ትራምፕ አሁንም ሀገሪቱ ባላት የድንበር ሕግ መሰረት ፍልሰቱን እንድታስቆም ጠይቀዋል። ከዩናይትድ ስቴትስ ወደ ቻይና በሚገቡ ምርቶችና ሸቀጦች ላይ ቤጂንግ እስከ 25 ከመቶ የሚደርስ ተጨማሪ ታሪፍ ደነገገች። የቻይና መንግስት የወሰደው ውሳኔ እስከ ሶስት ቢሊየን የአሜሪካ ዶላር የሚገመት ተጨማሪ ታክስ ሲሆን ታሪፉ የተጣለው በአሳማ ተዋጽኦዎች፣ በአትክልትና ሌሎችም ከዩናይትድ ስቴትስ በሚወጡ ምርቶች ላይ መሆኑ ታውቋል። የቤጂንግ እርምጃ የተከተለው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በቅርቡ በተለያዩ ቻይና ሰራሽ የሆኑ ምርቶች የደንጎጓቸውን ተጨማሪ ቀረጦች ውሳኔ ተከትሎ ነው። በመጨረሻም ከሶሪያ ዋና ከተማ ደማስቆ ወጣ ብላ ከምትገኘው የምስራቅ ጉታ አካባቢ ሰላማዊ ሰዎችን የማስወጣት ስራ መጀመሩን የሀገሪቱ መንግስት አስታውቋል። አካባቢው በግዙፉ የተቃዋሚዎች ቡድን ቁጥጥር ስር ላይ የሚገኝ ግዙፍ ይዞታ መሆኑንም መንግስቱ አስታውቋል። የእስላም ሰራዊት ተብሎ የሚጠራው አማጺ ቡድን በከበባ ስር ከምትገኘው ዱማ ከተማ ሰላማዊ ሰዎችን ሰሜን ሶሪያ ውስጥ ወደምትገኘው ጀራ ብሉስ እያጓጓዙ ናቸው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜር ና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። Gabbina VOA. Let's cross boundaries together. ኢትዮጵያ በዛሬው ዕለት አዲስ ጠቅላይ ሚኒስትር ሾማለች። በህዝብ ተወካዮች ምክር ቤት ፊት ቀርበው ቃለ መሀል ላይ የፈጸሙት አዲሱ ጠቅላይ ሚኒስትር ዶክተር ዐቢይ አህመድ በይፋ በፈቃዳቸው ስራ ከስራቸው ከተሰናበቱት ኃይለ ማርያም ደሳለኝ ስልጣኑን ተረክበዋል። ዶክተር ዐቢይ አህመድ በዛሬ ዕለት በህዝቡ ተወካዮች ምክር ቤት ፊት ቀርቤ የኢፌዴሪ ጠቅላይ ሚኒስትር ሁኜ ስሰየም ለህገ መንግስቱ ታማኝ በመሆን ከሀገሪቱና ከህዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ህግና ስርዓትን መሰረት በማድረግ እስራኤል ለመፈጸም ቃል ገባለሁ። ቃለ መሐላ ከፈጸሙ በኋላ ዶክተር አብይ አህመድ ባደረጉት ንግግር በኢትዮጵያ ከዴሞክራሲያዊ ስርዓት ግንባታ አንስቶ የሰላምና ጸጥታ ጥበቃ፣ የህዝቦች ተባብሮና ተሳስሮ መኖርና መስራት፣ እንደዚሁም በምጣኔ ሀብት ጉዳዮች ላይ አተኩረዋል። እስክንድር ፍሬው ዝርዝሩን ከአዲስ አበልቋል ሽግግሩ ተከናውነዋል። ወጣቱ ዶክተር አብይ አህመድ በይፋ የኢትዮጵያ ጠቅላይ ሚኒስትር ሆነዋል። በትንሣኤ በዓል ዋዜማ ብቅ ያሉት መሪ ለአገሪቱ የዲሞክራሲ ሂደት ትንሣኤ ለቀጠለው ፖለቲካዊ ችግርን መፍትሄ እንደሚያመጡ ተስፋ የጣሉ በርካቶች ናቸው። ዛሬ በፓርላማው ያደረጉት ንግግር ያገኘው ተቀባይነት፣ በአዳራሹም የፈጠረው ድባብ ደግሞ እንደ አንድ ማሳያ ይጠቀሳል። በኢህአዴግ መሪዎች ያልተለመደ የንግግር አቀራረብ ያሳዩት መሪ የሰጡት ተስፋ የገቡትም ቃል የበርካቶችን ጆሮ መያዝ የቻለ ይመስላል። የስልጣን ሽግግሩን ተከትሎ አዲስ ምዕራፍ እንዲጀመር ጥሪ አቅርበዋል። ዶክተር አብይ በዚህ የመጀመሪያ ንግግር በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ እድል ነው። በመሆኑም በከፍተኛ የኃላፊነት ስሜት ልንጠቀምበት ይገባል። ገዢው ፓርቲ ኢህአዴግ ያሳካቸው በርካታ ድሎች እንዳሉ ሁሉ በዚያው መጠን በፍጥነት መቀረፍ ያለባቸው በርካታ ጉድለቶች እንዳሉ አዲሱ ጠቅላይ ሚኒስትር ተናግረዋል። ዋናው ቁም ነገርም አገራችንን ከፍ ወዳለ ምዕራፍ ማሸጋገርና አንድነቷን ጠብቃ የምትቆይበትን ሁኔታ በቀጣይነት እያረጋገጡ መሄድ ነው ብለዋል። የኢትዮጵያና የኢትዮጵያውያን አንድነትም እጅግ ጠንካራ መሆኑን በመጥቀስ ማንነታችን እንዳይለያይ ሆኖ የተሰናሰለ እንዳይነጣጠል ሆኖ የተገመደ የተዋደደና እየተዋሃደ ነው። አማራው በካራ ማራ ለሀገሩ ሉዓላዊነት ተሰውቶ የካራ ማራ አፈር ሆኖ ቀርቷል። ትግራዋይ በመተማ ከሀገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል። ኦሮሞው በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩን ሉዓላዊነት ለማስጠበቅ ከአድዋ አፈር ተቀላቅሏል። ሶማሌው፣ ሲዳማው፣ ቤንሻንጉሉ፣ ወላይታው፣ ጋምቤላው፣ ጉራጌው፣ አፋሩ፣ ስልጤው፣ ከምባታው፣ ሀዲያው፣ ሐረሪው እና ሌሎችም የኢትዮጵያ ሕዝቦች ሁሉ ከባድመ በባድመ ከሀገሬ በፊት እኔም ብለው እንደወደቁ ከባድመ አፈር ተዋህደዋል። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር፣ ኢትዮጵያዊ ስንሞት ደግሞ ኢትዮጵያ እንሆናለን። ጠቅላይ ሚኒስትር አብይ አህመድ ስለ ኢትዮጵያ ታሪክ ኢትዮጵያዊነትና የቀጠለ ጥንካሬው የጠቀሱት በተደጋጋሚ ነው። ንግግራቸውን እስከ ዛሬ በገዢው ፓርቲ መሪዎች ከተደረጉት ለየት ከሚያደርጉት ነጥቦች አንዱ ይኸው መሆኑን ባለሙያዎችና ሌሎች አስተያየት ሰጪዎች ይናገራሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ከፍተኛው የመንግስት ስልጣን የመጡት አገሪቱ ባልተቋጩ ፖለቲካዊ ቀውሶች ውስጥ ባለችበት ወቅት ነው። አቶ ኃይለማርያም ወደ ጠቅላይ ሚኒስትርነት ሲመጡ በሀገሪቱ ያለው ፖለቲካዊ ችግር እንደዚህ እንዳሆኑ የጎላ አልነበረም። ያኔ አቶ ኃይለማርያም የሞሉት የተፈጠረ ክፍተት ነው ይላሉ ተንታኞች። ደግሞ የሚያድግ ውስጣዊ አንድነት ነበረው የአራት ፓርቲዎች ግንባር መሆኑ እስኪዘነጋ ድረስ ከቀበሌ ሊቀመንበር እስከ ጠቅላይ ሚኒስትር በሚገባ የሚናበቡበት አንድነት። ዛሬ ሁኔታው ተቀይሯል። ይህ መሆን ከጀመረም ጥቂት ዓመታት ተቆጥረዋል። በዚያ ሂደት ውስጥም በርካቶች ሕይወታቸውን አጥተዋል። ይህንን በጸጸት ጭምር ያስታወሱት አዲሱ ጠቅላይ ሚኒስትር ሊደገም እንደማይገባው ይቅርታ በመጠየቅ ጭምር ተናግረዋል። መስዋዕትነት ለከፈሉ የመብት ተከላካሪዎች፣ ፖለቲከኞች፣ በቅጡ ሳይባርቁ ሕይወታቸው ለተቀጠፈ ለውጥ ፈላጊ ወጣቶች፣ ለስነ ልቦናዊ እና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ እንዲሁም ሰላም ለማስከበርና ሕገ መንግስታዊ ግዴታቸውን ለመወጣት ሲንቀሳቀሱ ሕይወታቸውን ላጡ የጸጥታ ኃይሎች አባላት ለከፈሉት መሥዋዕትነት ያለኝን አድናቆትና አክብሮት ለመግለጽ እፈልጋለሁ። ለተፈጠሩት ችግሮች እልባት በማበጀት ሕዝባችንን እንደምን ክስም ጭምር በዚሁ አጋጣሚ ቃል እገባለሁ። የፖለቲካ ምህዳሩን ለማስፋትና በአገር ውስጥ ተመዝግበው ለሚንቀሳቀሱ ፓርቲዎች ምቹ ሁኔታ ለመፍጠር እንደሚሰሩም ነው ጠቅላይ ሚኒስትሩ ያረጋገጡት። ክቡራን የተፎካካሪ ፖለቲካ ፓርቲ አመራሮች፣ ከኢህአዴግ ውጭ ያሉ ፓርቲዎችን የምናይበት መነጽር እንደ ተቃዋሚ ሳይሆን እንደ ተፎካካሪ፣ እንደ ጠላት ሳይሆን እንደ ወንድም፣ አማራጭ ሀሳብ አለኝ ብሎ እንደመጣ ሀገሩን እንደሚወድ የዜጋ ስብስብ ነው። ስለዚህ ተፎካካሪ ፓርቲዎች በነጻነት እንዲንቀሳቀሱ የተመቻቸና ፍትሐዊ የመወዳደሪያ ሜዳ እንዲኖር በመንግሥት በኩል ጽኑ ፍላጎት ያለ በመሆኑ፣ ስለ ሰላምና ፍትህ በልዩ ልዩ መንገድ የምትታገሉ የተፎካካሪ ፓርቲ መሪዎች፣ አብሮነታችንንና ሰላማችንን አደጋ ላይ የሚጥሉ በብሔራዊ ጥቅሞቻችንም አሳልፈው የሚሰጡ የአስተሳሰብ መስመሮችን በአርቆ አስተዋይነትና ሀገራዊ ፍቅር በሰጥቶ መቀበል መርህ የተሻለ የፖለቲካ ባህል ለመፍጠር የምናደርገውን ጥረት እንድታግዙ ጥሪዬን አስተላልፋለሁ። በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያንም የአዲሱ ጠቅላይ ሚኒስትር ንግግር ትኩረት ነበሩ። እውቀትና ልምዳችሁን ይዛችሁ መመለስ ለምትፈልጉ እጃችንን ዘርግተን እንቀበላችኋለን ነው ያሉት። በሀገር ውስጥም ሆነ በስደት ከሀገር ውጭ የምትኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ ከልባችን ይቅር ተባብለን የትናንትናውን ምዕራፍ ዘግተን በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ዘንድ ጥሬን አቀርባለሁ። የተቃዋሚ ፓርቲ መሪዎች ጽኖት ሊነሱ የሚገባቸው ነጥቦችም እንዳልተነሱ ጠቁመዋል። ዋናው መፈተኛ ግን ተግባር ነው ያሉም አሉ። መለስካቸው አመሃ ዝርዝሩን ይዟል። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሃላቸውን ከፈጸሙ በኋላ ያደረጉትን ንግግር በሚገባ ተከታትያለሁ ያሉኝ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። በኢህአዴግ ታሪክ የኢትዮጵያን ሕዝብና ኢትዮጵያን በሚገባቸው ማዕረግ ጠርቶ የተደረገ በጣም ጥሩ የሚባል ንግግር ነው ነበር ያሉት አቶ የሸዋስ። ይሁንና ወደ ዝርዝር ጉዳዮች ሲገባ በድፍረትና ጠንከር ተደርጎ ሊነገሩ ይችሉ የነበሩ ጉዳዮች በዚያ መጠን አልተነገሩም ብለዋል። ለምሳሌ በዴሞክራሲያዊ ስርዓት ግንባታ ላይ በእርግጥ ያደረጓቸው ንግግሮች ቅድም እንደገለጽኩት ጥሩና የሚጠበቁ ናቸው። ግን ደፈር ተብለው ያልተነኩም ነጥቦች እንዳሉ ይሰማኛል። ለምሳሌ የዲሞክራሲ ስርዓት ግንባታ ብለው የሄዱበት ነጥብ ላይ ተቋማት ሙሉ በሙሉ በአገዛዙ እጅ ናቸው። እነዚህ ተቋማት የትልቆች ሙኩ ሀገሮች ዲሞክራሲ ያደገው ተቋማት ነፃ ስለሆኑ ነው። ምርጫ ቦርድ ነፃ አለመሆኑን ደፈር አድርገው መናገር ቢችሉ ከዚህ የበለጠ የህዝብ ጆሮ ያገኙ እንደነበር አስባለሁ። ፍርድ ቤት ነክተውታል። ሚዲያው የገዢው ብቻ ፕሮፓጋንዳ ማስተላለፊያ መሆኑን ያውቁታል። እንግዲህ ይህን ከዚህ በላይ እስመራመድ ይችላሉ ወይም እኔ ሲምፓታይዝ አደርጋለሁ ለሳቸው። ስለዚህ አሁንም አሁን ለምሳሌ የጠቀሱት የብሔራዊ መግባባት የእርቅና ብሔራዊ መግባባት ሊኖር የሚችለው እነዚህ ተቋማት ሪፎርም ሲደረጉ ነው። ጥሪ አቅርበዋለሁ። ተቃዋሚዎችም እሱን ስንጠራ ይዘን የምንቀርበው ነገር ተቋማት እስካሁን ሰው የሞተባቸው የቆሰለባቸው፣ ብዙ ትግል የተደረገባቸው እነዚህ የስልጣን መያዣ ሆኖ የቆዩ ተቋማት፣ በተለይ ሚዲያው በንጉሱ በደርግም በኢህአዴግም እንደዛው ነው። ፍርድ ቤትም ከነ መንግስቱ ንዋይ ፍርድ ጀምሮ ብዙ ነገሮችን ማየት ይቻላል። አሁንም እነ እስክንድር እስካሉበት ድረስ ያለው ፍርድ ቤቱ አገልጋይ ሆኖ ነው ጠቅሰውታል። እናመሰግናለን። ለዚህም ለመስዋዕትነት ለከፈሉትም በግልጽ ይቅርታ ጠይቀዋል። ጥሩ እርምጃ ነው ይሄም። ስለዚህ ተቋማትን ሪፎርም ማድረጉ ላይ መሀል ለመሀል ና ያለፉት እና እንግዲህ በተግባር ስንመጣ እኛም ይዘን ስንሄድ ነጥቦቹን ፍጥጥ ብለው የሚመጡት የተቋማት ነጻ ለመሆን ነው። የመላው ኢትዮጵያ አንድነት ድርጅት ሊቀመንበር ዶክተር በዛብህ ደምሴም የዶክተር አብይ ንግግር በእጅጉ እንዳስደሰታቸው ተናግረዋል። እሳቸውም ግን ጥርጣሬ እንዳላቸው አልሸሸጉም። ላለፉት ሦስት ዓመታት ያህል አገሪቱ የፖለቲካ አለመረጋጋት ስላጋጠማት ገዢው ፓርቲ መላ ሲፈልግ እንደነበረ ጠቁመው አዲሱ ጠቅላይ ሚኒስትርም ይህን ተከትሎ በመሾማቸው ሁኔታውን ለመለወጥ ፍላጎት እንዳላቸው በንግግራቸው እንዳመለከቱ ያስታውሳሉ። በሳቸው አመለካከት ግን በሳቸው አመለካከት ግን ይህ ኢህአዴግ ዛሬ ኢትዮጵያ የገባችበትን ችግር ብቻውን ሊፈታው እንደማይችል ጠቅሰው ከተቃዋሚዎች ጋር ለመስራት ያቀረቡትን ጥሪ በአዎንታ የተቀበሉት ይመስላሉ። ዶክተር በዛብህ ደምሴ፣ አዲስ አስተዳደር ሲመሰርቱ ከተቃዋሚው ጋር አብረው ለመስራት ኢትዮጵያን፣ ለመገንባት የኢትዮጵያን አንድነት ለመጠበቅ መስራት ይኖርባቸዋል ብዬ ገምታለሁ። ምክንያቱም ኢትዮጵያ ውስጥ ያለውን ችግር ኢህአዴግ ብቻውን ይፈታል ብዬ አልገምትም። ኢህአዴግ ኢትዮጵያ እንዳለች እንድትቆይ የሚፈልግ ከሆነ ማለትም በዶክተር አብይ አመራር የህዝቡንና የተቃዋሚውን ድምፅ ሰምቶ ያንን እነሱ የሚጠይቁትን ነገሮች በመተባበር በመነጋገር ጠረጴዛ ዙሪያ ተቀምጦ መፍትሄ ማግኘት ይኖርበታል ብዬ ገምታለሁ። ያ ካልሆነ የኢትዮጵያ ችግር ይቀጥላል እንጂ መፍትሄ ያገኛል ብዬ አልገምትም። የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና በበኩላቸው የዛሬው የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በቋንቋውም ሆነ በይዘቱ የሚመሰገንና አዲስ ነው ቢሉም እስከ ዛሬ ከነበረው ተሞክሮ አኳየ አሁንም ለማመን እንደሚቸገሩ ይናገራሉ። ዋናው ማጠንጠኛው ተግባር ብቻ እንደሆነም ዶክተር መረራ በአጽንኦት ተናግረዋል። ከሁሉ ከሁሉም በላይ የተግባር ጉዳይ ኢህአደግ አንድ ሺህ አንድ ጊዜ በላይ የኢትዮጵያ ህዝቦች ተመሳሳይ ነገሮችን ይቀርክታን ገብተዋል። የተጓር ፈተና ግን አንድ ሺህ አንድ ጊዜ ወድቀዋል። ስለዚህ ይህንን ለማለፍ የሚያስችል ዝግጅት ነው ያለው ወይስ የለውም የሚለው በጣም ያስቸግራል። ምክንያቱም ኢህአደግ ዲሞክራሲያዊ ስርዓትን እየገነባ እንደሆነ አለበት ንግግር ውስጥ እኛ ደግሞ ኢህአደግ ዲሞክራሲያዊ ስርዓትም ሆነ ሀጠኛ ፌደራላዊ ስርዓትን ለመፍጠር አልተሳካለትም ነው የምንለው። ለመሆኑ ለተቃዋሚዎች እንደውም ተቃዋሚዎች አይደለም ያሉት ስታቸው ተፎካካሪ ድርጅት ነው ያሉት ጥሪ አቅርበዋል። ይህን ጥሪ እንዴት ይመለከቱታል? የተለየ ነው አይደለም ይሄም እ ቲዶም ሆነ በቲዶ ደረጃም ከዚህ በፊት ጥሪያ ደግሞ መሰረታዊ በሆኑ ጉዳዮች ላይ እንነጋገር ብለን በይፋ መልስ ሰጥተናል። አሁንም ጎን ለምሳሌ ከአራቱ መሪ ድርጅቶች ከሶስት ወር በፊት ይመስለኛል ተመሳሳይ ነገር ለአስራ ሰባት ቀናት ወይም ከዛ በላይ ተነጋግሮ ከሰማይ በታች ባሉት ጉዳዮች ላይ ተነጋግሮ ለኢትዮጵያ ሕዝብ አዲስ ነገር ይዘን እመጣለሁ ብሎ ነበር። ለምሳሌ ፖለቲካ እስረኞች እንዳሁም ተጨምሮ እየታሰሩ እንጂ የነበሩትን ሙሉ በሙሉ አልተፈቱ። በሺዎች የሚቆጠሩ አሁንም እስር ቤት እየማቀቱ ነው። እንዲሁም ከዛ በኋላ አስቸኳይ ጊዜ አዋጅ መጥተዋል። ስለዚህ እንግዲህ የአት ብዙ ጊዜ ቃልና ተግባር ላይ ችግር ስላለው አብቶ እንደምትለው በቋንቋ ደረጃ ለውጥ አለ። በትግል ተቀናቃኞች ድሮ ጸረ ሰላም ኃይሎች፣ ጸረ ህዝብ ኃይሎች፣ ጸረ ልማት ኃይሎች የሚባሉ ነገሮችን ዛሬ አለመጠቀሙ ጥሩ ነው። እኔ በበጎነት ያለ ማለት ነው። ግን እኔ ዋና ጉዳይ ከገዳ ሌሎች የሚሰጠበት ዋና ጉዳይ ኢህአዴግ ሀገሪቷና ህዝቦቿን ለመታደግ ከሌሎች የሀገሪቱ ዲሞክራሲያዊ ኃይሎች ጋር ለመስራት ከራሱ ሳጥን ውጭ ወጥቶ ለመነጋገር በሀቅ ለመደራደር የጋራ ሀገሪም በጋራ ለመገንባት ኢህአዴግ ተዘጋጅቷል የሚለው ላይ አዲሱን መሪ ባደረገው ንግግር ማመኑ አስቸግሮኛል ማለት ነው። ኢህአዴግና ዛሬ የሾማቸው አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የወደፊቷን ኢትዮጵያ ታሪክ እንዴት ባለ አቅጣጫ የወስዱት ይሆን ወደፊት የሚታይ ይሆናል። መለስካችሁ አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አዲሱ ጠቅላይ ሚኒስትር ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር በውጭ ሀገር የሚኖሩ ኢትዮጵያውያን በሀገራቸው ፖለቲካና ምጣኔ ሀብት እንዲሳተፉ ጥሪ አቅርበዋል። እርቅና መግባባት እንዲኖርም በንግግራቸው ያላቸውን አቋምና ተስፋ ገልጸዋል። በውጭ ሀገር ከሚኖሩ ተቃዋሚዎችና የማህበረሰብ ተቋማት መሪዎች ምላሽ የጠየቀው ሰለሞን ክፍሌ ከማህበረሰብ መሪዎች ሻለቃ ዳዊት ወልደ ጊዮርጊስን ከኦሮሞ ዴሞክራሲያዊ ግንባር ደግሞ ዶክተር ሐሰን ሁሴንን ይዟል። የዶክተር አብይ ንግግር በንግግርነቱ በጣም ጥሩ ነው። በጣም መንፈስ አዳሽ ነው። በደንብ አዳምጨዋለሁ። ቆመናው በራሱ ያለው እምነት፣ ያነሳቸው ነጥቦች፣ የዳሰሳቸው ነጥቦች ሁሉም ያስደስታሉ፣ ያኮራሉ። የኢትዮጵያ ታሪክንና ሚና የተጫወቱትን በተለይ ደግሞ ከአጼ ምኒልክ ጀምሮ መሪዎቹን አንስቶ ታሪካችን በሚገባ በትክክለኛ ገጽታው አቅርቦታል። ይሄ ማናቸውም መሪ በኢትዮጵያ ውስጥ በቅርብ ያሉ መሪዎች ለማንሳት የሚጠየፉትን ነገር ነው ያነሳው። ይሄ በዚህም ጎርች ያለሁኝ ከሀገር ኃላፊነት ጋር አያይዞ የቤተሰቡን ጉዳይ ማንሳቱ ደግሞ ስብእናውን እና ሰውነቱን በሚገባ አሳይቷል። በዚህም በጣም ስሜት የመቶታል። ሆኖም ንግግር ነው ያደረገው ዛሬ። እኔ ብዙ የመንግስታት ለውጥ በአፍሪካ ውስጥ አይቻለሁኝ። የተሰየሙ ሁለት የተናገሩትንና ከዛ በኋላ ደግሞ በተግባር የሚያሳዩት በብዙ ጊዜ የተለያየ ሆኖ ይታያል። በዚህ ሁኔታ እንደማይሆን ተስፋ አለኝ። ያላነሳቸው ነጥቦች አሉ። ሰው የተፈለጋቸው የጠበቃቸው፣ የጊዜ አዋጅ፣ የእስረኞቹ ጉዳይ፣ እስረኞቹን የመፍታት ጉዳይ በተለይ አላነሳም። ይሄንን ማንሳት የማይችልበት ምክንያቶች ይኖርቷል ብዬ አስባለሁ። ይሄንን ከካቢኔው ጋር ተነጋግሮ የሚጨርሰው እንጂ በራሱ ውሳኔ ቀርቦ የሚናገረው ስላልሆነ ይመስለኛል ያላነሳው በኤርትራ ጉዳይ ላይ ተነስቷል፣ አዲስ ነገር አልታየም። ነገር ግን በጠቅላላው በአካባቢው ሰላም መኖር እንዳለበት ተገንዝቧል ከዚህ በፊትም የተነገረ ቢሆንም ምናልባት ዶክተር አብይ በተለየ መልኩ የተገነዘበውና በኤርትራና በኢትዮጵያ መካከል ሰላም ከሌለ በሁለቱም ሀገር ውስጥ ሰላም እንደማይኖር ተገንዝቧል ይሄ ደግሞ በኢኮኖሚም በፖለቲካም በብዙ አቅጣጫ ኢትዮጵያ ላይ ጉዳት ሊያደርስ ስለሚችል በሁለቱም ሀገር ላይ ጉዳት ሊያደርስ ስለሚችል ይህን የተገነዘበ ይመስላል ይህን አንስቷል በጠቅላላው እኔ የተመለከትኩት የወሰድኩት በበጎነቱ ነገር ግን የኢትዮጵያ ህዝብ ተጠያቂ አድርጎ በየጊዜው ድጋፍ መስጠትና በድጋፍ ብቻ ሳይሆን ክሪቲካል ሆኖ በመተቸትም ሆነ የሚጠብቀውን ነገር በጊዜው ባለመፈጸሙ ተጽዕኖ ማድረግ አለበት። ግን በበጎነት ነው መቀበል ያለብን፣ እድሉን መስጠት አለብን። አመሰግናለሁ። ቀጣዩ ዶክተር ሀሰን ሁሴን የኦሮሞ ዴሞክራሲያዊ ግንባር የውጭ ጉዳይ ኃላፊ ናቸው። ንግሩም ዳሚጫዋለሁ ካለፈው ስድስት ዓመት ከተገነዘብነው ለየት ያለ ነው። የሚቀጥሉ ከኢህአዴግ የሚቀጥሉ ፖሊሲዎች ይኖራሉ። ስለ ለውጥም ተናግረዋል። ያተኩረው በአንድነት ላይ ነው። አንዱ የኢትዮጵያ አደጋ የአንድነት ችግርና የመከፋፈል ችግር ስለሆነ እሱ ላይ በማስረገጥ ተናግረዋል። እሱ በጥሩ ጎኑ የሚታይ ነው። ብዙ ተስፋ የሚሰጡ ፍንጮችን ሰጥተዋል። የዲሞክራሲን አስፈላጊነት፣ የእርቅን አስፈላጊነት የህግ የበላይነት ሲባል መንግስት የሚፈልገውን እርምጃ ማስገደድ ሳይሆን፣ ሰዎች ህዝቦች በህግ ፊት እኩልነት እንዲኖራቸው ማድረጉ፣ መንግስት የህዝብ አገልጋይ መሆኑ፣ ብዙ ብዙ ሊጠቀሱ የሚችሉ ነገሮች ተካቷል። ትልቁ ነገር ተግባር ስለሆነ በተግባር ወደፊት የምናየው ይሆናል ብዬ አስባለሁ። በጣም አመሰግናለሁ ዶክተር ሐሰን ሁሴን። አመሰግናለሁ። ያደመጣችሁ ያላችሁት ጋቢና ቪኦኤ ነው። በመቀጠል ደግሞ ወደ ተለያዩ የኢትዮጵያ ክፍሎች ደውለን የሰበሰብናቸውን አስተያየቶች እናሰማችሁ። በለፍ ተቀደም የተሰበሰቡ የህዝብ አስተያየቶች ናቸው። ስሜ ፉፋው መታ እባላለሁ፣ ከሀረማያ ዩኒቨርሲቲ ነው። አሁን ራሱ ልጆች በቴሌቪዥን እያዩ አሁን የጨውት እሱን ነው ዶክተር አብይ ስረክብ ከኃይለማርያም ደሳሌ ድምጻቸውን ያሰሙት ለዛ ነው። በጣም በጣም ደስ ብሎናል። በጣም በጣም ደስ ብሎናል። ኢትዮጵያ ውስጥ በቃ ሪል የሆነ ቼንጅ የሚመጣበት ጊዜ አሁን ነው ብለን እናስባለን። ለእኛ ለተማሪዎችም ለወጣቶችም ስርዓቶች በዚህ ሀገር እየበዘበዙበት ታይም እና ዶክተር አብይን ማግኘታችን በጣም ደስ ብሎናል። እና በዚህ አጋጣሚ ደግሞ ሁላችሁንም የኢትዮጵያ ህዝብም የኦሮሚያ ህዝብም እናንተንም እንኳን ደስ አላችሁ ማለት ይፈልጋለሁ። እሺ፣ ሁላችሁም ተሰብስባችሁ ነው እንግዲህ ዩኒቨርሲቲ ውስጥ እየተመለከታችሁ ያላችሁት። አዎ፣ በዚህ ሪሊ በዚህ ታይም ዩኒቨርሲቲ ውስጥ ቴሌቪዥን የለምና ውጪ ወተን ጸጉር ቤት ምናምን ቲቪ አለ። እሱ እሱን ሁሉም ብዙ ተማሪ አምሳ ምናምን የሚሆን ተማሪ መንገድ ላይ ደርሶ ምናምን ተሰበስቦ ጸጉር ቤት ነው እያየ ያለው እና ግቢ ውስጥ ቴሌቪዥን ስለሌለ ማለት ነው። ዘግቶታል። በዚህ ጊዜ እንግዲህ እናንተ ወጣቶች ናችሁ፣ ተማሪዎች ናችሁ። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ለእናንተ ተስፋ የሰጧችሁ በምን የተነሳ ነው? ይህን ግለጽልኝ እስኪ? ተማሪ ሙሉ ተስፋ የሚያደርገው እነሱን ስራ ከዚህ ወጥቶ የተሻለ ስራ እንደሚያገኝ በተማሪ መስክ ወደ ስራ እንደሚሰማራ እና ብዙ በቃ ከዚህ በኋላ ያለው የራሱንም የቤተሰቡንም ሆኖም የሀገሩን አሁን ያለችበትም ነገር ወታ በሰላም በብልጽግና እንደምትኖር ተስፋ አድርጎ ነው። እነሱን እንግዲህ ተስፋ ያደረግ ናቸው። አመሰግናለሁ። እሺ፣ እኔም አመሰግናለሁ። በጣም ለዚህ ሲ ሀገር ያው ትልቅ እድገት ያመጣል ብዬ ያምናለሁ። ያው ኢትዮጵያ ውስጥ ሕግ መጽሐፍ ላይ ብቻ እንዳይሆንም በስነ ስርዓት እንድታገበር እንዳያደርግ ነው የምፈልግ። ስሜ ትዕግስት እባላለሁ። የምኖረው ደሴ ከተማ ነው። የሚያስፈልገው ለኢትዮጵያ የሚያስፈልጋት ነው ሰላም፣ ዲሞክራሲ። ደስተኛ ነን። ደስ ብለናል። ለምን ደስ አላችሁ? ለምን ደስ አላችሁ? በቃ አዲሱ ሲመረጥ ደስ ይላል። ደስ ያመጣል ብለን ገምታለን፣ ተስፋ እናደርጋለን። የሚኖረው ከተማ መቀሌ፣ ያ ትግራይ ክልል ማለት ነው። እሺ፣ ገብረ እግዚአብሔር በምን ስራ ነው የተሰማራኸው? ንግድ፣ ነጋዴ ነህ? ነጋዴ ነህ። እንግዲህ ጠቅላይ ሚኒስትር አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ስልጣኑን ተረክበው በፓርላማ ንግግር አድርገዋል። ምን አስተያየት አለ በጠቅላይ ሚኒስትሩ ንግግር ዙሪያ አንተን የነኩ፣ በአጠቃላይ በሂደቱ ምን አይነት ሀሳብ ያለህ አንተ? የኔ ሀሳብ በጣም ጥሩ ነው የነበረው እውቀትና የሆነ እንትን የነበረው በዛ ሁለት ዓመት አካባቢ ማለት ነው። ከዛ የተመርጠ ጠቅላይ ሚኒስትር ማለት ሀገሪቱ በሰላምና በመረጋጋት እንደ ነበሩት ጠቅላይ ሚኒስትር በጥላቸው መራር ብዬ ተስፋ አደርጋለሁ። ከንግግራቸው ተስፋ የሰጠህ ምንድን ነው? ከንግግራቸው እንደነበሩ ጠቅላይ ሚኒስትሮች ተግቼ ሰራሉ፣ ወደፊትም እቺ ሀገር በሰላምና በፍቅር መራት አሉ፣ በአንድነትና በምክር መራት አሉ ብለው የሆነ ቃል ገብተዋልና ና በዛ ቃል በቀደስ ብለኛል። እሺ በጣም አመሰግናለሁ ገብረ እግዚአብሔር። እኔም አመሰግናለሁ አዎ አልሰማሁም ስራ ላይ ያልኩት ጌታይ አልሰሙም ገና መፍትሄ ፈላጊዎች ስለሆነ እኛ ወደ ስራችን ነው ማታ ገብቼ ብችል ነው በእናንተ መበሪያው የምሰማው እንዲያውም ዜና መበሪያ የምንሰማ በደምብ በእናንተ ነው ብዙ ጊዜ እሺ፣ እሺ እሰማ ብያቸው ሁሉን አየሸቱ እባላለሁ። እዚህ አዲስ አበባ ነው የምኖረው እኔ ብዙም አልሰማሁትም፣ ብቻ ሐኪም ቤት ነበርኩኝ። ግን እኔ ገና ሲመረጥ ዘምሮ ደስተኛ ነኝ እኔ ለምን የሚናገረው ስለ አንድነት ስለሆነ የሚሰብከው እኛም አንድነት ነው ስሜታችን ህዝቡ በራሴም ሳይሆን የራሴም ስሜት የሰውንም ሳይ አንድነት ነው። በቃ ይሄ መከፋፈል የለም ብሎ በቃ ይሄንን ራዕይ ይዞ ስለተነሳ ይሄንን ነው እኛ የምንፈልገው። አሁን ወቅታዊ አንገብጋቢ ምትናችን ነው። በቃ ስሜታችን ይሄ ነው። በቃ አንዱ ከአንዱ እንዳይነቋቁር፣ አንዱ ከአንዱ እንዳይነ- እንዳይጣላ አንዱ ከአንዱ በቃ እንደማይበልጥ እንደማያንስ፣ ይህንን ራዕይ ይዞ የተነሳ ይመስለኛል ሰውየው ሳያቸው በቃ እንደው ሲመረጡ ገና ይህንን ካፋቸውም የተነፍሱት አንድነት ነው። ከዚህ በፊት የምንሰማቸው መሪዎቻችን በተለይ እገሌ ብዬ እንትን ባልነውም የፓርላማ መክፈቻ ምናምን ሲያደርጉ ስሰማ የሀገራችን ህዝቦች፣ ሀገራችን ህዝቦች እንጂ ኢትዮጵያ የሚለው ቃል ብዙም ጊዜ ሲያነሱት ሳንሳነሳቸው፣ ግን በቃ ኢትዮጵያ ኢትዮጵያ ኢትዮጵያ ሲሉ በጣም እንትን ሌላ የተለየ ሀሴት ፈጥሮብኛል። በእኔ በራሴ እና ሌላውም ህዝብ እንደዛ ነው ሳየው፣ ጥሩ ነው በቃ። እድለኛም ሆነው እኛን ወደ ጥሩ ነገር እንዲመልስም እመኛለሁ። የዛሬው የካቢኔ ዝግጅታችን በዚሁ ተጠናቀቀ። እናስተናግዳቸው ያመሸ ነው ሄኖክ ሰማ ጊዜር ነው። እኔም መስታወት አራጋው ነበር። መልካም ምሽት።